ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይልሳት ቪኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። ከአዲስ አበባ የአማራን ክልል አቋርጠው ወደ ትግራይ የሚሄዱ አውቶቡሶች መደበኛ አገልግሎት እየሰጡ ናቸው። የሰሞኑ መነጋገሪያ ሆኖ ሰንብቷል። በተለያየ ጊዜ ላይ መንገዶች የመከፈት የመዘጋት ሁኔታ ነበሩ። በፊት በተለይ በሁለት ሺህ አስር አካባቢና ከዛ በፊት ነበሩት አንድ ቀን ሁለት ቀን የመዘጋት ጉዳይ ነበረ። አሁን ባለው ሁኔታ ግን የተዘጋ መንገድ የለም። ሁሉም የትራንስፖርት በደሴ በወልድያ ቋርጦ ሆኖ ወደ መቀሌ የሚሄደው። አቶ ተስፋይ በላቸው የፌዴራል መንገድ ትራንስፖርት ባለስልጣን የህዝብ ትራንስፖርት አገልግሎት ዘርፍ ዳይሬክተር ናቸው። አውቶቡሶቹ አላማጣ ከተማን ያቋርጣሉ። በተለያየ መንገድ እየሄደ ህብረተሰቡ በተለየ ትግራይ ህዝ ያለው የአላማጣ እንዲሆን የተለያየ አካባቢ እንዲሆን እንደ ዋነኛ አማራጭ አድርጎ የሚወስደው በሌላ መንገድ አድርጎ ወደ አዲስ አበባ የሚገርበት ሁኔታ ቀርመዋል። እንደዛ እስካሁን ድረስ ባለውም በዛ እየተካሄድ ነው ያለው። የአላማጣ ከንቲባ አቶ ሀብቶም ወረታ ናቸው። ዘገባ ይዘናል። እሁድ ነሐሴ አስራ ሁለት ሁለት ሺህ አስራ አንድ ዓመተ ምህረት ጤና ይስጥልኝ ክቡራትና ክቡራን አድማጮች ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ጽዮን ግርማና እኔም ሰሎሞን አባተነን እስከ ምሽቱ አራት ሰዓት ከእኛ ጋር ሁኑ አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ ጤና ስጥልኝ እንደምናመሻችሁ ከሰዓቱ የዓለም ዜና ጋር አሉ አከበደ ነኝ ራሱን እስላማዊ አገዛዝ በሚል የሚጠራው ጽንፈኛ ቡድን አይሲስ የአፍጋን ቅርንጫፍ ትላንት በአንድ የሰርግ ስነ ስርዓት ላይ ለደረሰውና የስልሳ ሰዎች ህይወት ለጠፋበት አንድ መቶ ሰማኒያ ሶስት ሌሎች ሰዎች ለቆሰሉበት የቦምብ ጥቃት ኃላፊነት ወሰደ። ትላንት ሌሊቱን በአጥፍቶ ጠፊ ቦምብ ፍንዳታ ሰለባ የሆኑት ሰርገኞች አብዛኞቹ ከህዳ ጣኑ የሺያ ሀዛራ ማህበረሰብ አባላት መሆናቸው ተገለጠ። የአፍጋን የአገር ውስጥ የደህንነት ሚኒስቴር ቃል አቀባይ ናስራት ረሃሚ ዛሬ ማለዳ ላይ ባወጡት ጋዜጣዊ መግለጫ ሴቶችና ህጻናት ከጥቃቱ ሰልባዎች ውስጥ መሆናቸውን ጠቁሞ የጉዳቱንም መጠን ዘርዝረዋል። በሰርግ አዳራሽ ውስጥ የደረሰውን የቦምብ ጥቃት የጭካኔና የግፍ ጥቃት ሲል ያወገዘው የተባበሩት መንግስታት ድርጅት በበኩሉ በአፍጋን ሻዎች ላይ የተነጣጠረውን ይህን ጥቃት ቀደም ሲል መሰል በማህበረሰቡ አባላት ላይ በተለይ የተቃጡ ካላቸው የጽንፈኞች ጥቃቶች ጋር አዛምዶ ሆን ተብሎ በሰላማዊ ሲቪሎች ላይ የሚቃጣ ማንኛውም ጥቃት በእጅጉ የሚያውክና የሚያስቆጣ የካሃዲዎች ስራ እንጂ ሌላ መጠሪያ የማይገባው ነው ሲል ማውግዞታል። ጥቃቱ በቅርብ ዓመታት ውስጥ በአፍጋን በሲቪሎች ላይ ከተፈጸሙት ሁሉ እጅግ የከፋው ነው ተብለዋል። ሆንግ ኮንግ ላይ ዛሬ በአስር ሺዎች የተቆጠሩ አፍቃሪ ዲሞክራሲ ሰልፈኞች በተከታታይ ለአስራ አንደኛ ሳምንት መንግስታቸውን በመቃወም አደባባይ ወጥተዋል። የሚወርደው ከባድ ዝናም ሳያግዳቸው ተቃውሟቸውን ማሰማት የቀጠሉት ሰልፈኞች በቤጂንግ ቁጥጥር ስር ወይም ግፊት ስር መሆኑ በሚነገርለት አስተዳደር ላይ የያዙትን የተቃውሞ እንቅስቃሴ አሁንም ሰፊ የህዝብ ድጋፍ እንዳለው ተዘግቧል። ለሳምንታት የዘለቁትን የተቃውሞ አድማዎች የሚያስተባብረው የሲቪል ሰብአዊ መብቶች ግንባር የተባለው ቡድን ዛሬ ምክንያታዊና ከግጭት የራቀ ላለው የተቃውሞ ሰልፍ ነው ጥሪ ያደረገው። ቀደም ሲል የተቃውሞ ሰልፎች ከፖሊስ ጋር በተደጋጋሚ ተጋጭተዋል። ባለፈው ሳምንት በሆንኮንግ ዓለም አቀፍ አውሮፕላን ጣቢያም ለሁለት ቀናት ባካሄዱ የተቃውሞ ሰልፍ ቁጥራቸው አንድ ሺህ የሚደርሱ በረራዎች መሰረዛቸው የሚታወስ ነው። ሰላም ዛሬ ከሁሉ ቀዳሚው ነው አለች ኪኪማ፣ የሃያ ስምንት አመቷ የሂሳብ አያያዝ ባለሙያ ለአሶሺየትድ ፕሬስ በሰጠችው አስተያየት እኛ እንደ መንግስቱ ያለመሆናችንም ማሳየት እንፈልጋለን ብላለች። የዝናብ መከላከያ ጃንጥላ የያዙት ሰልፈኞች ለነጻነት ታገሉ፣ ኮንግ ኮንግ ጎን ቁሙ እያሉ መፈክራቸውን ያሰማሉ። በወንጀል የተጠረጠሩ ግለሰቦች የፍርድ ሂደታቸውን እንዲከታተሉ ለማዕከላዊ ቻይና አሳልፈው እንዲሰጡ የሚፈቅደውን የቤጂንግ አስተዳደር ያቀረበውን ረቂቅ ሕግ በመቃወም የተቀሰቀሰው ሰላማዊ ተቃውሞ ረቂቅ ሕጉ ለጊዜው እንዲቆይ አስተዳደሩ ከተሰማ በኋላ ቀጥሏል። ለዚህም ዋነኛው ምክንያት ግዛቲቱ ከእንግሊዝ ቅኝ ግዛት ነጻ ከወጣችና ከቻይና ጋር ከተቀላቀለችበት ጊዜ አንስቶ ተፈጻሚነት ያገኘው አንድ አገር ነገር ግን ሁለት ስርዓት በሚለውና ና ለሆንግ ኮንግ ከማዕከላዊ ቻይና የተለየ አንጻራዊ ነጻነት የሚሰጠው አሰራር እየተጋፋ እየተገፋ ና ነጻነታችንም እየተሸረሸረ ነው በሚል ነው። በወንጀል የተጠረጠሩ ግለሰቦች የፍርድ ሂደታቸውን እንዲከታተሉ በሚል በማዕከላዊ ቻይና አሳልፎ እንዲሰጡ የሚፈቅደውን ረቂቅ ህግ መፋቅ ወይም መነሳትን ጨምሮ የተቃውሞ አድማ አድራጊዎቹ ተፈጻሚ ሆነው ለማየት የሚሿቸው አምስት ጥያቄዎች እንዳሏቸው ተዘርዝሯል። የተሻለ ዲሞክራሲያዊ ነጻነት፣ እንደ አውሮፓውያን የዘመን አቆጣጠር በ1997 የተደረሰው ስምምነት አካል የሆነው ለአቅመ አዳም የደረሰ ዜጋ በሙሉ ያለምንም ገደብ የመምረጥ መብት እንዲኖረው የሚሉት ከዝርዝሮች ውስጥ ናቸው። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርዝ በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ነሐሴ 12 2011 ዓ ም ምሽት ፕሮግራም ነው። ኢትዮጵያዊነት የዜጎች መብት ማስከበሪያ ጉባኤ የስርዓት ጭቆና ነው እንጂ አንድ ብሔር ሌላውን የጨቆነበት ሁኔታ በኢትዮጵያ ታሪክ ውስጥ የለም። ዶክተር እርቁ ይመር የኢትዮጵያዊነት ሰብሳቢ። ኢትዮጵያ በታሪኳ ሌሎችን የሚያስቀና በህዝቦቿ መካከል ከመቻቻል አልፎ ወደ መጠቃቀፍ የደረሰ ጠንካራ ግንኙነት የሰፈነባት ሀገር ነበረች። አቶ በትሩ ገብረ እግዚአብሔር የኢትዮጵያዊነት አባልና የመጀመሪያ ሊቀመንበር ይዘናቸዋል፣ ሁለቱንም። አሁን ወደ መጀመሪያው ቅንብር እንዝለቅ። ተከታዩ ዘገባ የአማራን ክልል አቋርጦ ወደ ትግራይ ክልል የሚወስደው መንገድ ሁኔታን የሚመለከት ይሆናል። አማራና ትግራይ ክልሎችን የሚያገናኘውና ወደ አዲስ አበባ የሚወስደው አላማጣ ቆቦ መንገድ መዘጋትና መከፈት ንግግር ያለፈው ሳምንት የሞቀ ጉዳይ ሆኖ ነበር። ለመሆኑ መንገዱ ተዘግቶአል ወይስ ክፍት ነው? ክፍት ከሆነ የሕዝብ ማመላለሻ ወይም የሸቀጣ ሸቀጥና ቁሳቁስ ማጓጓዣ በአግባቡ ይንቀሳቀሳሉ? ይመላለሳሉ? ንግዱስ? ማብራሪያ ለሚሹ አድማጮች ምላሽ ሊሰጡ ይችላሉ ያልናቸውን አካላት ጠያይቀን ዘገባ አሰናድተናል። ፌዴራሉ የትራንስፖርት ባለሥልጣን ምላሽ ሰጥቷል። ጽዮን ግርማ ተከታዩን ዘገባ አዘጋጅታለች። በጥቅምት ወር 2011 ዓ.ም ከ11 ወራት በፊት ማለት ነው። የአሜሪካ ድምፅ የአካባቢውን ሰዎች፣ ፖሊስና የሚመለከታቸውን አካላት ጠቅሶ ባጠናቀረው ዘገባ ይህ ትግራይን ከአማራ ክልል የሚያገናኘው አላማጣ ቆቦ መስመር ለሁሉም ተሽከርካሪዎች ለቀናት ዝግ ሆኖ መቆየቱን አስደምጦ ነበር። በወቅቱም መንገዱ የተዘጋው በአላማጣ ከተማ የታሰሩ ሰዎች እንዲፈቱላቸው በጠየቁ የቆቦ ከተማ ወጣቶች መሆኑም ተገልጾ ነበር። አማራና ትግራይ ክልልን የሚያገናኛቸው እንዲሁም ትግራይን ወደ መሀል ሀገር የሚወስደው ይህ የአላማጣ ቆቦ የመኪና መንገድ አሁን ስግ ነው ወይስ አይደለም የሚለውን ዘገባ ለማሰናዳት መጀመሪያ በዚህ አካባቢ ምን አይነት የትራንስፖርት እንቅስቃሴ ይደረግ ነበር፣ አሁን ያለውስ ሁኔታ ምን ይመስላል የሚለውን መፈተሽ ለዚህ ዘገባ አስፈላጊ ሆኖ ተገኝቷል። ከዚህ ቀደም ከአዲስ አበባ ተነስቶ የአማራን ክልል አቋርጦ ወደ ትግራይ ለመግባት ሁለት አይነት የትራንስፖርት አገልግሎት ይሰጥ ነበር። አንደኛው በፌዴራል የትራንስፖርት ባለስልጣን ስር የሆነውና አውቶቡሶቹ የሚያስከፍሉት የትራንስፖርት ዋጋ ቁርጥ ታሪፍና ስምሪት የሚሰጣቸው የሀገር አቋራጭ አውቶቡሶች የሚባሉት ናቸው። እነዚህ አውቶቡሶች መነሻቸውን ከአዲስ አበባ ላምበረት መናኸሪያ አድርገው በደሴ ወልዴ አቋርጠው አላማጣን አልፈው መሆኒን አቋርጠው መቀሌ የሚገቡት ናቸው ከመቀሌም በዚሁ መንገድ ወደ አዲስ አበባ የሚመለሱት ናቸው። ይህ መደበኛ የሚባለው የህዝብ ትራንስፖርት አገልግሎት ነው። ሁለተኛው ደግሞ ቁጥጥሩ በፌዴራል ትራንስፖርት ስር ሆኖ ነገር ግን መስመርና ታሪፍ በራሳቸው አውጥተው አገልግሎት የሚሰጡ ልዩ የሚባሉ አውቶቡሶች ናቸው። እንደ ትራንስፖርት ባለስልጣን መረጃ እነዚህ መካከለኛ ገቢ ላላቸው ሰዎች በአገር አቋራጭና በአውሮፕላን መካከል አገልግሎት የሚሰጡ ደረጃ አንድ የሆኑ ዘጠኝ ማህበራት ስር ያሉ አውቶቡሶች ናቸው። እንደ ሰላም፣ ዋሊያ፣ አባይ ዘመንና የመሳሰሉት በዚህ ስር ይጠቀሳሉ። እነዚህ ሁለት አይነት አውቶቡሶች አቋርጠው የሚያልፉት በወቅቱም ግጭት የተከሰተበት አላማጣ ከተማ ነውና የአላማጣ ከተማ ከንቲባ አቶ ሀብቶ ሞረታን በዚህ መንገድ ያለው እንቅስቃሴ ምን ይመስላል ብለ ናቸዋል። አሁን በፊት መንገዶቹ ሁሉ ተዘጋግተው ያው በዚህ ማለትም ማጋረትም ብዙ ለምዙ ካልነበረ ይታወቃል ማለት ነው። አሁን ከዛ በኋላ ያለውን ነገር መንገዶቹ በተለያየ መንገድ እየሄደ ህብረተሰቡን በተለይ የትግራይ ሕዝብ ያለው የአላማት አንዱ ወደ የተለያየ አካባቢ እንዲሆን እንደ ዋነኛ አማራጭ አድርጎ የሚወስደው በሌላ መንገድ አድርጎ የአዲስ አበባ የሚገሩበት ሁኔታ ከርመዋል። እንደዛ እስካሁን ድረስ ባለውም እንደዛ እየተካሄድ ነው ያለው። ዋናው ነገር እንደዚህ ሊሆን የቻለው አሁን መንገዱ ክስት ነው ክስታ በለን በማለት መንግሥት ሙሉ ለሙሉ ክስታ አድርጌዋለሁ የሚለውን ነገር ማስቀመጥ ያለበት ይመስለኛል። አሁን ምክንያቱም ከአሁን በፊት አንድ ጊዜ ይዘጋና በሌላኛው ጊዜ ደግሞ እንደገና ይከፈታል፣ ሌላ ጊዜ ይዘጋል። ስለዚህ ዛሬ ደግሞ ተዘጋ፣ ዛሬ ደግሞ ተከፈተ እየተባለ ወደ ጥርጣሬና ወደ ልሆነ ነገር እየገባ ህብረተሰቡ ስለነበረ ከዛ በኋላ ያለው አማራጭ በሌላ አካባቢ መውሰድ ነው ብሎ ከወሰደ በኋላ በዚህ የሰላም አውቶቡሱን የሌሎችም በዚህ የሚያልፉበት ሁኔታ እነማሁ እንዳላማጣ ቢሆን ግን ዋናው ነገር አሁን ቴስት ነው፣ ምንም ችግር የለውም የሚባል አስተሳሰብ ካለ ይህን ለህብረተሰቡ Die haben auch ein Kostüme und in ምክንያቱም ከአሁን በፊት ክፍት ሲባል ነበር ድረስ አሁን ክፍት ሆነዋል ብለን እኛ ተማምነን በዚህ ነው ዋናው እኛ መንገዳችን እና በዚህ አድርጋችን ሄድ ትችላላችሁ ብለን አፏችን መልሰን መናገር የምንችልበት ሁኔታ የለም ማለት። የፌዴራል መንገድ ትራንስፖርት ባለስልጣን የህዝብ ትራንስፖርት አገልግሎት ዘርፍ ዳይሬክተር አቶ ተስፋይ በላቸው የተለየ መረጃን ይሰጣሉ። በሁለት ሺ ዘጠኝ በሁለት ሺ አስር እና በሁለት ሺ አስራ አንድ መግቢያ ላይ አልፎ አልፎ በተለያየ ጊዜ በመላው ሀገሪቱ እዚህም እዚያም በሚፈጠሩ ግጭቶች ምክንያት መደበኛ መንገዶች የተዘጉ ለጥቂት ቀናት ለትራንስፖርት አገልግሎት ዝግ ነበሩ ከዚህ ውጭ ግን በአሁኑ ወቅት ከአዲስ አበባ ደሴ ወልዲያን አልፈው አላማጣን አቋርጠው መቀሌ የሚገቡት መደበኛ የአገር አቋራጭ የህዝብ አመላለሻ መስመር በፍጹም አልተዘጋም መደበኛ አገልግሎትም እየሰጡ ነው ይላሉ። በተለያየ ወቅት ላይ መንገዶች የመከፈት የመዘጋት ሁኔታ ነበሩ። በፊት በተለ በሁለት ሺህ አስር አካባቢ እና ከዛ በፊት በነበሩ ፍጥናት አንድ ቀን ሁለት ቀን የመዘጋት ጉዳይ ነበረ። አሁን ባለው ሁኔታ ግን የተዘጋ መንገድ የለም። የሚመለከተኝ የህዝብ ትራንስፖርት ነው። ለህዝብ ትራንስፖርት፣ ሁሉም የህዝብ ትራንስፖርት በደሴ በወልዲያ አቋርጦ ነው ወደ መቀሌ የሚሄደው፣ ያለን መረጃ ነው። እነዚህ መነሻም ከላም በረት መናሃሪያ የሚነሱ ሀገር አቋራጭ ትራንስፖርት ይሰጡ ደሴ የሚነሱም ይህን አገልግሎት ሰዎች የፍት ነው እናውቃለን። ስለዚህ አሁን ተዘጋ የሚባል በእኛ የምናውቀው በእርግጥ የለም። በተለይ አሁን ቅርብ ጊዜ ጀምሮ ማለት ነው ይህንን አመትም ባለፈው አመት ጀምሮ ተዘጋ መንገድ እኛ ሪፖርት የለንም። አገራቋ ትራንስፖርት ሚመጣው በመጣው በዚህ ነው የሚሄዱት። የእውነት ነው ማለትም ማረጋገጥ የሚቻላል። ተቆራርቶ አያውቅም። እንዳልኩት በፊት በነበሩ አንዳንድ ጊዜያት የተቋረጠበት ወቅት እንደነበር አስታውሳለሁ። በአሁኑ ሰዓት ግን ይህ ሁኔታ የለም። በፊትም በሚቆራረጥበት በነበረ ጊዜም በእኛ ውቅና በአፋር ክልል ይሄድ እንደነበረ እናውቃለን። ትራንስፖርት ዋጋ ሆነም አስተካክለን ማለት ነው። ከዛ ውጭ ግን ትራንስፖርት ታሪፍም መንግስት፣ በዚኛው በአፋር ክልል እንደሄድ ተሰርቶ እሱ መሬትን ተፈቷዋልን ይሄ ከእውነት የራቀ ነው። ያላማጣ ከተማ ከንቲባ አቶ ሀብቶን በበኩላቸው የአካባቢው ህብረተሰብ ሰላም ተመልሶ ወደ ቀደመው እንቅስቃሴ እንዲገባ ጽኑ ፍላጎት ቢኖረውም የትራንስፖርት እንቅስቃሴው ይህንን ሁኔታ አያሳይም። ከዚህ ቀደመም ቢሆን አመቺ ስለሆኑ ስለማያጉላሉና ፍጥነት ስላላቸው ህብረተሰቡ የሚመርጠው እንደ ሰላም ባስ ያሉትን ልዩ ባሶች ነበር። እነርሱ ደግሞ ባላማጣ በኩል ከዚህ ቀደም ያልፉ እንደነበረው አሁን አያልፉም ይላሉ። ዋናው ችግር ሆኖ ያለው አሁን የስነ ልቦና ችግር ነው። የስነ ልቦናዊ ችግር ምን ማለት ነው? ፕራክቲካሊ ሂዶ ያገኘው ብዙ ችግር፣ አሁን በሁለት ሶስት መኪና ተመላልሰን ሂደናል። በዛ እንዳንዞርም ገንዘብ የለንም። እንደ አማራጭ በዚህ የሚሄድ ብለው ከአንድ ሚኒባስ ወደ ሌላ ሚኒባስ ከሌላ እየተገላበጠ የሚሄድ ሰው ጭራሽ የለም ሊባል አይችልም፣ ግን ያንንም ብዙ እንግፍ ደርሶበት ነው አዲስ አበባ የሚደርሰው። ስለዚህ ሁሉ ያለው ሳይኮሎጂካል ፕሮብለም ፓርቲካልን ያጋጥመኛል ብሎ ሰው ስለሚያስብም ጭምር ምክንያቱም በይፋን እኛ ኃላፊነት እንወስዳለን ተብሎ እስካልተወሰደ ድረስ ሰው የሚመርጠው በሌላ በኩል እየሄድን ነው ያለው። ለዛኛውም በእኛ ላይ በዚህ ከተማ ራሱ የራሱ ሰች ነው አሳድረዋል። ከአሁን በፊት ነአት አውቶቡሶች እኛ ጋር አርፈው ነበር ወደ ሌላ ሜዳ። አሁን ያ የሚባል ነገር የለም። ሰላምን እኳ በራሳችን በህብረተሰቡ ጥረት ወደ ተሻለ ነገር የተመለሰበት ሁኔታ ቢኖርም የከተማውን እንቅስቃሴና ኢኮኖሚ ከራሱ ውጭ በሌላ በትራንስፖርት መንገድ የሚያገኘው የነበረው ነገር ግን እያገኘ አደለም የሚል መልዕክት ነው ያለ። የትራንስፖርት ባለስልጣኑ አቶ ተስፋዬ ሰላም ባስን ጨምሮ በልዩ የተመዘገቡትና ወደ መቀሌ እንቅስቃሴ የሚያደርጉ ደረጃ አንድ አውቶቡሶች በዚህ መንገድ ማለፍ ማቆማቸውን ያረጋግጣሉ። ምክንያቱ ደግሞ ከደብረ ሲና እስከ ወልዲያ ያለው የፍጥነት መገደቢያ ወይም ስፒድ ብሬከር መንገዱ አደጋ እያደረሰ ነው የሚል አቋም ባለ ላቸው ሰዎች በዘፈቀደ በመሰራቱና አመቺ ባለመሆኑ ከዚህ ቀደም ግጭት ሲፈጠር መጠቀም በጀመሩት አፋር በኩል ያለውን ተለዋጭ አማራጭ መንገድ እየተጠቀሙ ነው ይላሉ። ምናልባት የልዩ ባሶች ከሆነ ግን የልዩ ባሶች በራሳቸው ኬዝ እና በፊትም ተፈጥሮ በነበረው ኬዝ በራሳቸው መንገድ ይህንን ሰመራ የአፋርን መስመር የሚሄዱበት ሁኔታ እንዳለ ይታወቃል። ምን ማለት ነው? ከደብረሲና እስከ ወልዲያ ባሉ መንገዶች ላይ ስታንዳርዱን ያልጠበቀ ስፒድ ብሬከሮች አሉ። ልዩ ባሶች ደግሞ መጠናቸው፣ ቁመታቸው ከመሬት ያላቸው ከፍታ በጣም ዝቅተኛ ስለሆነ እና ይሄ ከስፒድ ብሬከሩ ጋራ ያለው መንገድ ስላልተመቻቸው በተለይ መቀሌ የሚሄዱት በዛ እንደሚዞሩ እናውቃለን። የልዩ ባሶች በቁጥርም ከአምስት ከስድስት የሚያበሉት ማለት ነው። ልዩ ባሶች ደሴም ይህንንም ተቋቁመው ደሴ የሚሉ አሉ። ሰው ይሄ መንገድ አልተቆራረጠም፣ የምናውቀው ይሄ ነው። ይሄ ነገር እንግዲህ የሚመለከታቸው አካላት በተለይ የኢትዮጵያ መንገዶች ዋና መንገዶች የሚሰሩ አካላት እንዲሁም የክልል መንገድ የሚመለከታቸው አካላት ማስታከል እንዳለባቸው በተለያየ መድረክ በኛ በኩልም ሪፖርት ቀርቧል። ምክንያቱም አዳመቹ የተሰሩት በአካባቢ ሰዎች ተሰሩ ናቸው ከትራፊክ አደጋ ከመቀነስ ጋር በተያያዘ የተሽከርካሪ ስጣት ለመገደብ ታስቦ የተሰራ ነው። ይሄ ደረጃውን እንዳልጠበቀና ለተሽከርካሪዎች የሚችል እንዳልሆነ እንደውም ለትራፊክም አደጋ ምክንያት ሊሆን እንደሚችል በአንዳንድ መገለጫዎችም ስላሳየን ይስተካከላል የሚል እምነት አለን። ከአዲስ አበባ የሚነሳው እኛ የትራንስፖርት አገልግሎት የምንሰጠው ዋና መንገድ የሚባለው ከላምበረት መናሪያ የሚነሳ በደሴ በወልዲያ በአላማጣ በመሆን ያቋርጠው መቀሌ የሚገባ ነው ያለን መስመር ነው በዋናነት። ከዚህ ውጭ ግን በተለያየ መንገድ መቀሌ መግባት ይቻላል። በደብረማርቆስ አድርጎ ባህር ዳር፣ በጎንደር ሽሬ መግባት ይቻላል። በአዋሽ በሰማራ አድርጎ መግባትም ይቻላል። ከአዲስ አበባ ተነስቶ ግን የተለመደውና ትክክለኛው መንገድ እኛም ታሪፍ አውጥተን ትምህርቱን የምንመራበት ከላምበረት መናሪያ በደሴ ወልዲያና በአላማጣ መሆን መቀሌ የሚለውን ነው። ስለዚህ ይሄ መንገድ ክፍት ነው። ምንም ማረጋገጫ ኢኔል የምንጠየቅበትን ጉዳይም አይደለም። ምናልባት እናንተ ወኪሎች ካለ እኮ ጠዋት ለአንበረት መናሪያ ገብተው መቀለ የሚጓዘውን ሰው ማየት ብቻ ነው። መቀለ ብቻ ሳይሆን የተለያዩ ወረዳዎች የተለያዩ ዞኖች የሄዱ እንደ አላማጣ ሄዳለን። በዚህ ወደ ስኔ የሚሄደው ወደ ሽሬ የሚሄደው በዚህ መስመር ነው የሚሄደው። ሌሎችም የትግራይ ዞኖች እንድስታች የምናደርገው። የአማራ ክልል መንገድና ትራንስፖርት ቢሮ ምክትል ቢሮ ኃላፊ አቶ ውቤያ አጥናፉ በአሁኑ ሰዓት ከአማራ ክልል ከተሞች ወደ የትኛው ማጎራባች ከተሞች የሚደረጉ የትራንስፖርት አገልግሎት ክፍት ናቸው ይላሉ። እኛ ስለ መዘጋቱ የደረሰን መረጃም የለም። የምናውቀው ነገር ቢኖር ከሁሉም ክልሎች አጎራባሽ ክልሎች ጋር ያለን የትራንስፖርት ግንኙነት ጤናማ ሆኖ እየተካሄደ ነው የሚል ሪፖርት ነው ያለን። ባለፈው ወቅት የተወሰነ ከቤኒሻንጉል ጉምዝ ጋር በነበረ ግጭት ምክንያት የተወሰነ ተቋረጠ ከመሆኑ ውጭ ያለ አጎራባሽ ክልሎች ከሁሉም ጋር ከትግራይ ጋር ብቻ ሳይሆን ከሁሉም ጋር አሁን ያለው የትራንስፖርት እንቅስቃሴ ግንኙነቱ ጤናማ ነው የሚል ነው ያለን። መረ- እንደ አማራ ክልል የልዩ ባሶችን እና ከአዲስ አበባ ተነሹ ነው ወደ ሁሉም ከተሞች የሚደረገውን የትራንስፖርት ስምሪት አማራ ክልል ስለማያሰማራ ይህን ክስተት ሊኖር በዛ ሄዳሉ አይሄዱም የሚለውን የመከታተል ግዴታም ኃላፊነቱም ስለሌለም እሱ ጋር መረጃ በተጨባጭ ለመስጠት ልቸገር እችላለሁ። አጠቃላይ ግን ከአዲስ አበባ ተነሹ ነው በደሴ ኮረም፣ አድርገው ሰቆጣ ድረስ የሚሄዱ የሀገር አቆራጫ አውቶቡሶች ስምሪት አለ። ይሄ ላይፍ አሁን እየተሰራ ያለ ነው። በሌሎችም ተመሳሳይ ትራንስፖርት ግንኙነት እየተካሄደ ነው። ለምሳሌ ከሰቆጣ በኮረም መቀሌ ድረስ የአማራ መኪኖችን ገብተው አገልግሎት ይሰጣሉ። የትግራይ መኪናዎችን ስምሪት ይዘው ከእኛ ክልል ከተሞች ጋር እየተገናኙ የትራንስፖርት አገልግሎቱ እየተካሄደ ነው ያለው። እንግዲህ ከሁለት ዓመት በፊት በነበረው የጸጥታ ችግር ምክንያት ተቋርጦ የነበረውን የትራንስፖርት አገልግሎት ሀገር አቋራጭ አውቶቡሶች፣ ልዩ ባሶች የምንላቸው አማራ ክልል አቋርጦ የመሄድ ፍላጎት ከሌለ ካልሆነ በስተቀር አሁን ባለው ሁኔታ ሰላማዊ የሆነ የትራንስፖርት እንቅስቃሴ እየተካሄደ ነው የሚል ሪፖርት ነው ያለን። እኛም ያለን ክትትል ይሄ ነው። ከዚህ በተለየ ደግሞ የአማራ ክልል መንገድና ትራንስፖርት ቢሮ እዛ አልፈን ለመሄድ የምንችልበት እድል ስላልተፈጠረ ይሄ ጉዳይ ትኩረት ተሰጥቶ ኃላፊነት ወስዳችሁ ስሩልን የሚልም ጥያቄ፣ ችግር ገጠመልን የሚልም ሪፖርት ቀርቦልም አያቅም ለመጀመሪያ ጊዜ በእናንተ በኩል ይህ ጥያቄ ሲቀርብ ነው። ምናልባትም የፌዴራል መንግስት ስለሚመለከት ከሆነ ካልሆነ በስተቀር በዚህ ምክንያት እንደ ክልል ያለኝ መረጃ ይ ነው። በጥቅምት ወር ሁለት ሺ አስራ አንድ ዓመተ ምሕረት አላማጣ ከተማ የታሰሩ ሰዎች ይፈቱ በሚሉ የቆቦ ከተማ ወጣቶች የአላማጣ ቆቦ መስመር ለቀናት ተዘግቶ መቆየቱን በተጨማሪም ለበዓል የተጫኑና ወልዲያን አቋርጠው ወደ ትግራይ በመጓዝ ላይ ያሉ በጎች በወጣቶች መዘረፋቸው እንዲሁም ወደ ትግራይ ክልል ይጓዝ የነበረ ተሳቢ አማራ ክልል ውስጥ ታግቶ መዘረፉን በተመለከተ ሲዘገብ መቆየቱንና ይህም የፈጠረው ስጋት የትራንስፖርት አገልግሎቱ እንዲገደብ አድርጎታል በሚል የሚነሳውን ወቀሳ አንስቼ አቶ ውቤ አጥናፉን ጠይቄያቸዋለሁ እ በዛን ወቅት የነበረ ከትግራይ ክልል ወደዚህ ሲመጣ ወይም ወደ ትግራይ ክልል ሲሄድ ብቻ ሳይሆን በነበረው በወቅቱ የፀጥታ ችግር ምክንያት ባህር ዳር ላይ ሌሎችም አካባቢ እንደዚህም አልፎ አልፎ የሚደረግ የተደረገ ጉድለት እንደነበረና ችግር እንደነበር ሁላችንም እናስታውሳለን። ከዛ በኋላ ግን ነገሮች ሁሉ መልክ ይዘው ወደ ሰላም መጥቶ ሕዝብ ለሕዝብ ውይይት ሁሉ ተደርጎ እዚህ የአማራ ክልልም ያለው የጸጥታ ሁኔታ የተደረገ ተከታታይ ውይይት የማረጋጋት ስራ ተሰርቶ የትራንስፖርት እንቅስቃሴው ከዛ በኋላ ሰላማዊ ሆኖ ተቀጥሏል። ስለዚህ ያን ጊዜ የነበረው ችግር አሁንም እንደቀጠለ ይሆናልና ወደዛ መሄድ አንፈልግም የሚል ሀሳብና ፍላጎት ካለ እነዚህ አካላት ከእኛ ክልል ጋርም በተጨባጭም ውይይት ተደርጎም ኃላፊነት እንድንወስድላቸውም ተጠይቀን የክልሉ መንግስትም እምቢ ስለማለቱ እንደ ትራንስፖርት ሴክተር ሁኜ ነው እንጂ የምናገረው ማረጋገጥ አልችልም። በትራንስፖርት ሴክተር በኩል ግን እንዲህ አይነት ስምሪት ለማድረግ እንዲህ አይነት እንቅስቃሴ ስናደርግ ይሄ ችግር ደርሶብናል ወይም እንዲህ አይነት ስጋት ስላለን ሊስተካከልልን ይገባል የሚል ጥያቄ ያቀረበልን አካል የለም። ጥያቄ አቅርበልንም ደግሞ ምላሽም ያልሰጠንበት ወቅትም አጋጣሚም የለም። ያን ጊዜ እኮ ቀርቶ አሁንም እኮ ከሌሎች ክልሎች ጋርም እንዲህ አይነት የጸጥታ ስጋቶች አሉ። እንዲህ ሲሆን የተመጣ ተሽከርካሪ ሊሆን ይችላል ከዚህም ከዛም። ነገር ግን በወቅቱ በሚደረግ ችግሩን የማረጋጋት ጸጥታውን የማረጋጋት ስራ በሚመሰራት ምክንያት ወዲያውኑ ይረግባሉ። ስራ ተመልሶ ይጀመራል። ስለዚህ ስፔስፊካሊ ከትግራይ ክልል ጋር ተያይዞ በአማራ መንገድና ትራንስፖርት ቢሮ የችግሮቹ በዚህ መንገድ ሊፈቱ ይገባል የሚል ጥያቄ ቀርቦ አንፈታም አላልንም። አሁንም በአንዳንድ ጉዳዮቹ ከቢሮ ጋርም የምንሰራቸው ስራዎች አሉ። በጋራ ስምሪት እንዲህ በመሳሰሉት ጉዳይ እና ምናልባት አማራ ክልል ላይ ብቻ ተለይቶ በዚህ መንገድ የተነሳ ጥያቄ ካለ እንደ ቢሮ የምናውቀው ይሄ ስለሆነ በዚህ ልክ እየሰራን ነው። አሁንም አማራ ክልል የድርሻውን መውሰድ የሚገባው ይሄ ጉዳይ አለ፣ በዚህ መንገድ ይህን ይዞ መስራት አለበት የሚል ጥያቄ ከመጣ የጋራ መድረክን በመስጠር ፌዴራላ ጋርም ሆኖ በመስራት እንደ ትራን እንደ መንገድና ትራንስፖርት ቢሮ እንደ አማራ ክልል ችግሩን በመፍታት ረገድ አሁንም መስራት እንችላለን በጋራ የሚል ሀሳብ ነው የሚኖር። ክፍት ነው በተባለው በዚህ የደሴ ወልዴ አላማጣ መስመር ከልዩ ባሶቹ ውጭ ያለው እንቅስቃሴ ምን ይመስላል የሚለውን ከአሽከርካሪዎች ለማጣራት ወደ አላማጣ ስልክ ደውዬ አንድ አሽከርካሪ አነጋግሬያለሁ። እያስ ትኩ እባላለሁ። እሺ፣ አቶ እያሱ በምን ስራ ነው የተሰማሩት? በመኪና ዙሪያ ነው የሚሰራው ነው። ከዛ አንዳንዶችም አሁ የሕዝብ አገልግሎት ነው፣ በዛ ዙሪያ ነው የሚሰራው። የመኪና ትራንስፖርት የሕዝብ አገልግሎት ይሰጣሉ። ከየት ወደ የት ነው የሚሰሩት? ከመቀሌ አላማጣ ድረስ ነው የሚሰራው ዋና ስራዬ። ሌሎች ግን ኮንትራት ሲገኝ አንዳንድ ነገር ሲገኝ በሴም አዲስ አበባም ቁልቢም ድረስ ሰሞኑን አሁን ተመላልሰናል። ከመቀሌ አላማጣ በየት በኩል አድርገው ነው የሚሄዱት? በአለማጣ መሆኒን አርገሽ አድቀይህ አርገሽ ሔዋን አርገሽ መቀሌ ትገቢያለሽ። የአማራ ክልልን መንገድ አልፈው ወደ አዲስ አበባ የሚያቋርጠው መንገድ እስከ ዛሬ ሲጠቀሙበት የነበረው መንገድ የትኛው ነው? አሁንስ እሱን ይጠቀማሉ ወይ? ኦኬ፣ ሁለት አማራጭ ነው ያለሽ አሁን። ለምሳሌ በዚህ በቆቦ በወልዲያ በደሴ አርገሽ አዲስ አበባ መስመር አለ። አንድ እንደገና በሀራ በአፋር አድርገሽ አዲስ አበባ በናዝሬት አድርገሽ የምዞሪ መንገድም አለ። ከዛ ሌላው እንደገና ከአዲስ አበባ ተነስተው በአፋር በናዝሬት አድርገ በሎጊያ ሌላ ሶስተኛ መስመር አለ። ያው እኛ የምንጠቀመው ግን ሁለቱን ነው የምንጠቀመው፣ ከአለማጣ ወልዲያ ደሴና ከአለማጣ ወልዲያ ሀር አርገሽ አዲስ አበባ ማለት ነው። በኢትዮጵያ በተለይም ደግሞ በአማራና በትግራይ አካባቢ ላይ የተፈጠረ ግጭቶች ነበሩ። ወጣቶች መኪና አስቁመው የመዝረፍ በዛ በኩል የሚያልፉትን ነገሮች ላይ መኪና መስታወት የመሰባበር ነገር ነበር እና እንግዲህ በአብዛኞቹ ሰው አስተሳሰብ እሱ ነገር ቆሟል፣ መንገድም ተጀምሯል የሚል ነበር። ሰሞኑን ግን አንድ አመት ሆኖታል የአካባቢ መንገዱ ከተዘጋ የሚሉ ነገሮች መጥተዋል እና እስቲ እርስዎ በዛ አካባቢ ካሉ ሁኔታውን ይንገሩን። አዎ አሁን ምን አለ መሰለሽ፣ ይህ የሚባለው ነገር እንዳንቺም ከተለያዩ ማስ ሚዲያዎች እያየ ነው ነው። ግን ዋናው ሜዳ ላይ ያለው ነገር አሁን በዚህ በአለማጣ በወልዲያ በደስ ያለው መንገድ በእርግጥ ኮምፎርት የለውም። ለምሳሌ ይሄ ብሬከር የሚባል ነገር አለ አሁን ኢትዮጵያ ውስጥ የተሰራ በየአንዱ ከተማ ውስጥ ራሱ ሶስት አራት ብሬከሮች አሉ። እና እንደ ድሮ ኮምፎርት የለውም በስንት ደርሰው መመላለስ የማትችልበት ሁኔታ አለ። ይሄ በተሰራ በአሁኑ ባልኩሽ ነው እና እንደገና ሰው አንዳንድ አካባቢ ላይ የሚሰበክ ነገር አለ። ለምሳሌ በደሴ እንደምትዩ ዝግ ነው እንዲ እንዲዘረፋለ እንዲ እንዲ የሚባል ነገር አለ። ግን ለምሳሌ በዚህ አራት ቀን እኮ አምስት ቀን ውስጥ እኔ በእርግጠኛ ንመምረጉስ ደርሼ መጥቻለሁ። የሆኑ ኮንትራት ይዘው ደሴ አድርሼ መጥቻለሁ። እና የሚባለውን ነገር እኔ አላየሁም፣ አልሰማሁም። የትግራይ ተወላጅ የሆኑ መኪና አሽከርካሪዎችን ወይም ደግሞ የትግራይ ተወላጅ እንደሆኑ የሚገመት ሰዎች ላይ ጥቃት ያደርሳሉ ወጣቶች በሚል ይነገራል እና እሱንስ በተመለከተ ይህኔ የራሴ ኮ የትራንስፖርት አክሰስ ይሰጣል ያልኩሽ ሰው ምንትን ታርጋው ትግራይ ነው የሚለው እና እንዳልኩሽ በዚህ ሰው በዚህ ወር ውስጥ ከአንድ አስራ ዘጠኝ ጀምሮ ሀራም ሂጃለሁ ገብርኤል ቅልቢ ገብርኤል ሰው ላድር አሁን እንደገና በዚህ ሶስት ቀን በአራት ቀን ውስጥ ማለት ነው ደርሼ ደሴ ሰው አድርሼ መጥቻለሁ። እንደምትዩ ግን አንዳንድ ዝም ብሎ የተለየ ነገር ያላቸው ሰዎች ሊያደርጉ ይችላሉ እንጂ ህዝቡ በስነ ስርዓት እየከተረ ይዘርፋል የሚባለው ነገር ትንሽ እንትን አላለኝም ነው። ለምሳሌ ዘይት እንደዚህ እህል ምናምን ሜዳ ላይ ተጥሎ ታይ ነበረ። ለምሳሌ ከዚህ ቀደም ጥቅምት አካባቢ ላይ አላማጣ ከተማ የታሰሩ ሰዎች እንዲፈቱ በሚል መስመር የተዘጋ ለቀናት በወልዲያ በኩል ደግሞ ለበዓል ሲጓዙ የነበሩ በጎች ተዘርፈዋል የሚሉ ነገሮችን እናይ ነበር እና እነሱ አልነበሩም ነው እንዴት ነው? እስቲ እውነት ነው። ከዓመት በፊት ምናምን ይሄ እንትን እውነት ነው ተደርጓልም ታይቷልም። አባገር ለውጥ በመጣው ሰዓት የምትይው ወልዲያ ላይ የሆነ ወደ ትግራይ የሚሄዱ የበጎች ፍየሎች የተዘረፉበት ጊዜ ነበር። እንዳሸ አንዳንድ እህሎችም ይደፋሉ። እንደገና አለማጣል በነበረ የአንዳንድ የሆነ የሕዝብ እንቅስቃሴ ቆቦ አካባቢ ተዘግቶ ነበር። በተለያዩ ጊዜዎች ሁነዋል። ግን ባለው ሲትዌሽን ክፍት ነው። በእርግጠኛነት በመቀሌ ዩኒቨርሲቲ የታሪክ ትምህርት ክፍል በማስተማርና በምርምር ስራ ላይ የሚያገለግሉት አቶ ወልዱ አብርሃም በዚህ መንገድ ላይ እንቅስቃሴን ያደርጋሉ አካባቢውንም ያውቃሉ ተባልኩና አስተያየት ጠየኳቸው። እዛ በማስተማርና በምርምር ስራዎች የሚሰማራው ስለዚህ፣ በዛ ቦታ በአላማጣ በዋጃ በቆቦ አካባቢ ብዙ ጊዜ ነው የምላቸው ብቻ ዛ አንዳንድ ምርምር ስራ አካሄዳለሁ። የዛ አካባቢ ተወላጅ ነኝ። በነገራችን ላይ እኔ አሁን እንደ አይን ምስክር ነግርሽ፣ ይሄ መንገድ ለአንድ አመት ሙሉ አልተዘጋም። ተዘግተዋል ማለት ግን መዝጋት ማለት ኢንተረስት ኦፍ ዋት ነው ማየት ያለብን። መንገድ ተዘጋ የሚሉ ፖለቲካኖች አሁን የተለያዩ እነሱም ይፈል ከአማራ ክልል ወደ ትግራይ እንዲሄድ የሚፈለግ ነገር ለምሳሌ እንደ ቢራ የቢራ ውጤቶች አብዛኛው ጊዜ እንደሱ አይከለከሉም። የጥራጥሬ እንደ የምንድ የቤት እንስሳት እንደ በግ ምናምን ወይ ደግሞ ፍየል ሊሆን ይችላል። የምግብ እና ምግብ አይነቶች ግን የተፈጥሮ የሆኑ ማለት ነው። ይሄ ከእርሻ የሚገኙ ነገሮች ከአማራ ክልል እንዳይተላለፉ ሲስተማቲካዊ ተከልክለዋል። ይህ ነው መንገዱ ተዘግተዋል የሚባለው እንጂ መንገዱ እንደ በርሊን ምንድን ነው ሲሉ ግን ተገንብቶ እዛ ተዘግተዋል ማለት አይደለም። መጀመሪያ የህዝብ ትራንስፖርት አገልግሎት ይሰጥ የነበረበት የህዝብ ትራንስፖርት መገልገያዎች ይተላለፉ ከነበሩበት እነሳ የህዝብ መገልገያ የትራንስፖርት አገልግሎት በመደበኛው መንገድ ያልፋሉ ወይ አሁን ይሄዳሉ ወይ፣ አሁን ከየት ወደየት የሚለው ማንሳት አለብን። አሁን ከአዲስ አበባ ወደ መቀሌ መሄድ ናቸው። ምክንያቱም መለየት አለብን። ከአዲስ አበባ ቀሳ መቀሌ የሚያልፍ እንትን በዛ መምጣት ትቶታል። ምክንያቱም መጀመሪያ ይሄ ሰላም ባስ ምናምን አንዳንድ ችግር ሲፈጠር በቃ ብሎ በዛ በአፋር መንገድ ተጀመረና መንገዱም ተበቻቸው ሰላምም ሆነ በዛ ጥሩ ይሁን አይሁን ክፈት አይክፈት ካሁን በኋላ ተለክተራል። በዛ በዛ እንሄድም ተብሎ ትተውታል። እዚህ ከደሴ ለምሳሌ ከደሴ ወልዲያ፣ ከወልዲያ አላማጣ መንገድ አሁን ሚኒባሶች ይመላለሳሉ። ኖርማሊ ምንም ችግር የለም። ዛ ላይ ህዝብ የጫን ሚኒባሶች ለሚሳሉ ይሄ መዋስኬት የለብንም ተዘግተዋል። ብንም ከሀቅም ውጭ ነው፣ ከሎጂክም ውጭ ነው። ምክንያቱም ሰው እየተመላለሰ ነው ስፔሲፊክሊ እንዳልኩ የተደረጉ ነገሮች ስላሉ በዛ ነው መንገድ ተዘግቶ በቃ እንደዚህ ከተደረገማ ማ በቃ እኛም፣ ምክንያቱም አብዛኛው ሀሳብ ነጋዴ ያለው ጥራጥሬ ምናምን ቅድም እንዳልኩ የሚነግድ ሰው በዛ ይሄ ምንድን ነው ማቲም አለ። ምናለ አሁን ለምሳሌ ሐቅ ለመናገር ካለብን የጎጃም እና የጎንደር አካባቢ ምንድን ነው የፍራፍሬ ገበያ ትግራይ ነው። ምክንያቱም የአዲስ አበባ የአዲስ አበባ ነጋዴ አይፈልገው፣ ምክንያቱም ሩቅ ነው። የቅርብ የደቡብ የደቡብ ክልል አጎራባች ከተሞች አሉ። የኦሮሚያ ክልል አለ፣ የሚያቀርቡለት ማለት ነው። ስለዚህ ለምን ወደዛ ይሄዳል? ወደ ትግራይ ግን በዚህ በወልዲያ አድርገሽ ቅርብ ስለሆነ ወደዚህ ነው የሚቀርባቸው። ስለዚህ ያን ንግድ ተስተጓጎለ ማለት ብዙ አይሲዙ መኪናዎች፣ ብዙ የህዝብ ማመላለሻ መኪናዎች፣ ብዙ ነገሮች ተቋርጠዋል ነው ዋናው። ከዛ ወደዚህ የሚመጡ ሰሌክቲቭ ናቸው ማለት የሚፈቀድላቸው ነገር ያልፋሉ፣ የማይፈቀዱ ደግሞ ይከለከላሉ እንጂ እንዳለ መንገዱ ተዘግቶ የሚባል እኔ አልቀበለም። ምክንያቱም እያየሁ ሰው መንገዱ አልተዘጋም ስለዚህ ይሄ ነው እኔ መናገር እንደ አይነት ፍክር እንደ አንድ ትግራዋይ መናገር የምችለው ይሄ ነው። ምክንያቱም አሁን ከእንትን ውጭ ነው የሚሆነው ከሰብአዊነት እና ከእንትን ውጭ ነው ሁ መንገዱ አሁን ተዘግተዋል። አንዳንድ ትግልች አይሆንም። ምክንያቱም ነገ መተክም ኮልታ ይቻላል። ሌሎች ሰዎች ይነግሩሻል። መንገዱ አሁን ለትራፊክ ክፍት ነው በፈለግቲቭ ነው ነው ገብተሻል ሲሆን የአዲስ አበባ ሀገር አገር አቋራጭ አውቶቡሶች አሉ። ከአዲስ አበባ ተነስቶ የአማራ ክልልን አቋርጦ ትግራይ የሚገባ ና ከትግራይ ተነስቶ ደግሞ አማራ ክልልን አቋርጦ ትግራይ ስለሚገባ የህዝብ ትራንስፖርት ስንነጋገር በቀጥታ ከአዲስ አበባ የሚነሳ ከላምበረት የሚነሳ በፌዴራል መንገዶች ትራንስፖርት መውጫ የሚሰጠው መኪና በቀጥታ በመደበኛው መንገድ ነው የሚሄደው። እነ ሰላም ባስ ደግሞ የመሰሉት ደግሞ በአፋር ክልል አቋርጠው ይሄዳሉ። ምክንያቱም ስፒድ ብሬከር ስላለ ነው እንጂ መንገዱ ሰላም ነው ብሏል። የፌዴራል መንገዶች ባለስልጣንን አነጋግረን እና ይሄን እዚህ ላይ መረጃ አሎት ኢንፎርሜሽን አሎት እውነት ነው ይሄ አብዛኛው ተራ ማህበረሰብ ወይም ዝቅተኛ ወይም ተራ ምስ ማህበረሰብ የሚጠቀምባቸው ባቶች አሉ። እነዚህ ታታ ምናምን ምናምን የሚባሉ ዋጋቸው ተመጣጣኝ የሆነ ከላምበረት የሚነሱ እውነት ነው እነሱ አሁን ቀጥታ በወልዲያ አላማጣ ምን የሚረግጡም አሉ አላማጣ ሳይረግጡ እንደየ ፍጥነታቸው ነው ቅድም እንዳልችው አን አሁን እንደ የመሰላም ባስ የሀ ሀበሻ ባስ ዋሊያ ባስ ምናምን ፍጥነት አዲስ ባስ ስለሆኑ ፍጥነት ስላላቸው በአንድ ቀን ይገቡታል ያ መንገድ ወደ መቀሌ ማለት ነው እነሱ ድሮም አላማጣና ወልዲያን የሚያድርሱ እንጂ በአንድ ቀን ገብቶ አያውቁም ስለዚህ ከዛ እንደየ ምርጫቸው ነው በዚህም የሚያልፋሉ ባይዘ ወይ አንድ ሀቅ መናገር ያለብን ነገር በብዙ ችግር በንክም ችግር ያለው አይመስለኝም። በህዝብ ማመላለሻ ላይ ዋናውስ ችግር ያልኩሽ ቅድም የነገርኩሽ ነው እንጂ እንደም ከአማራ ክልል የሚነሳ ጥራጥሬ በቃ እህል ጥራጥሬ፣ የሚበላ ነገር ምናምን ከእንስሳት ና እንስሳት ተዋጦ ነው እንጂ እንዴ ዳሽን ቢራ እናንት ቆጠታ እየነሳ ነው። ዳሽን ቢራ ና አበሻ ቢራ ኮ ከደብረ ብርሃን የሚነሳ ታውቃለች። አንድን ዳሽን እናንትን ቢራ በአፋር ሲመጣ አይታይም። ይሄ አሁን ተዘግተዋል መንገዱ ስራ ትችልም። መንገድ የተዘጋው ተዘጋቻል፣ ሰሌክቲቭ በሆኑ እንትኖች ላይ ነጋዴዎች ሞራላቸው ስለተነካ፣ እህል ምናምን ስለተዘረፈ፣ በግ ስለተዘረፈ፣ ስለተነካ በቃ እንደዚህ ኮነማ ብለው እንደዚህ ኮነ መቸም አያቋርጥም ተብሎ ነው እንጂ መንገድ እንዳታልፉ ብሎ በዚህ የከለከለ የለም። ይሄ በእርግጠኛነት ነው የምነግርህ። ካለው የፌዴራል መንገድ ትራንስፖርት ባለስልጣን የህዝብ ትራንስፖርት አገልግሎት ዘርፍ ዳይሬክተር አቶ ተስፋ ይበላቸው በአጠቃላይ የትራንስፖርት ባለስልጣኑ የሚመለከተው የህዝብ አገልግሎትን በመሆኑ በመላው አገሪቱ በግጭት ምክንያት ለቀናት ሲቋረጡ የነበሩ አገልግሎቶች ሁሉም ክፍት ሆነው አገልግሎት እየሰጡ ነው ሲሉ አረጋግጠዋል። አቶ ወልዶ አብርሃም በሰጡት አስተያየትም አሁን ያለው የህዝብ ትራንስፖርት አገልግሎትም ሆነ መንገዱ መከፈት ላይ ችግር ባይኖርም ከዚህ ቀደም በሰላማዊ እንቅስቃሴ ጊዜ የነበረው የንግድ ትራንስፖርት ግን የተመረጠ ነው ብለዋል። የአላማጣ ከተማ ከንቲባም ሆነ ሌሎች ያነጋገርናቸው የአካባቢው ሰዎች፣ ፖለቲከኞች ሳሆኑ ሳይሆኑ ከግጭቱ በኋላ የሁለቱም ክልል ነዋሪዎች በራሳቸው መንገድ ሰላማቸውን ወደ ቀደመው ለመመለስ ጥረት እያደረጉ መሆኑን ገልጸው በመንግስት በኩል ሁኔታውን ወደ ነበረበት ለመመለስ ቁርጠኝነት ይጠይቃል ብለውናል። ጉዳዩ ተጨማሪ ውይይቶችንም የሚፈልግ ሆኖ አግኝተነዋልና በሌላ ዝግጅት፣ በሌላ ውይይት ተመልሰን እንመጣለን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ አመሰግናለሁ ጽዮን፣ ለዘገባው ቆንጆ ዘገባ ነበረም። የተሳተፉትን ሁሉም እናመሰግናለን። እንዲሁ ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። በነገራችን ላይ ክቡራትና ክቡራን አድማጮች በየዕለቱ ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚተላለፍላችሁን ድንቅ ፕሮግራማችንን እንድታደምጡ እንጋብዛለን። ሙዚቃ እንጋብዛችሁ ሲሆን እጅሽ ከምን ለጋቢና ፕሮግራማችን የጋቢና ሙዚቃ ለሚለው ዝግጅት የተወደዱና የታወቁ ድምፃውያን ለአድማጮቻችን የሚጋብዙት ሙዚቃ አለ። እስኪ የዛሬ አንድ ሁለቱን አቅምሽና ቤቲ ጂ ለጋቢና ቪዮ አድማጮች የጋበዘችውን ዜናዋን ለእሁድ ምሽት አድማጮቻችንም እንካችሁ እንበል ሀገሬናቸውራውንተረራው የአምላክ ነው። ባንቺ ታየ። የቲጂኔ የምታዳምጡት ጋቢና ቪኦኤ ነው። ሀገሬ ነው ዘፈኒ ጋብዣቸዋለሁ። ስኩተ ቃራው ሸንተረ ቃራው የአምላክ ጥበብ ነው ባንቺ ታየ። የአየሩ ምቾት ሁሌ የሚናፈቅ ቅርሳ ቅርሱማ ልብ የሚሰርቅ ግንየ ነው ወ አገር ማለት እዚህ ስ ብቻ ነው። የሞቱለት የተፎቀረው የተለቀሰው የአባቶቻችን ደም የፈሰሰው

አመሰግናለሁ ቤቲጂን ወይም ብሩክታዊት ጌታሁንን። መቼም ከጊዜያችን ድንቅ ድንቅ የሆኑ ድምፃውያን አንዷንች ቤቲጂ ክቡራትና ክቡራን አድማጮች ወደፊትም እያመላለስን ይዘንላችሁ እንቀርባለን። ጊዜ ካገኘን ደግሞ ሌላ እንዲሁ ድንቅ እንግዳ ይዘንላችሁ እንመለሳለን። አሁን ወደ ፕሮግራማችን ተከታይ ዝግጅት እናልፋለን። ኢትዮጵያዊነት የዜጎች መብት ማስከበሪያ ጉባኤ የሃገሩን ታሪክና የአብሮነት እሴቶች የማያውቅ ሰው እንደ ሕፃን ይቆጠራል ብሏል ያሉትን የጥንቱን የሮማ የመንግስት ሰው ቀስቃሽ የሕግ ባለሙያና ፈላስፋ እንዲሁም የሀገሩ ቆንሲል የነበረውን ሲሴሮን የጠቀሱት የኢትዮጵያዊነት የዜጎች መብት ማስከበሪያ ጉባኤ መስራቾችና መሪዎች የኢትዮጵያዊነት ዜጋነት ስሜትን በማጠናከርና በመብቶች ጉዳዮች ላይ የሚሰራ ድርጅት ኢትዮጵያ ውስጥ የኢትዮጵያዊነት ኢንስቲትዩት እያቋቋመ ነው። ኢንስቲትዩቱና ድርጅቱም ከስነ ዜጋ ትምህርትና ኢትዮጵያዊ ስነ ምግባር የታሪክን እውነተኛ ምንጮች እስከ መፈተሽ የሐሰት ትረካዎችን እስከ ማጋለጥና ማስተካከል በኢትዮጵያውያን መካከል መግባባትና በሀገራዊ ፍቅርና ክብር መተሳሰርን እስከ ማጽናት የሚደርስ ስራ እንደሚያከናውኑ መሪዎቹ ከሰለሞን አባተ ጋር ባደረጉት ቃለ ምልልስ ተናግረዋል። ያዳምጡት። በቅድሚያ ዶክተር እርቁ ይመርንና አቶ በትሩ ገብረ እግዚአብሔርን በጣም አመሰግናለሁኝ ለጊዜያችሁ። ምንድን ነው ኃላፊነታችሁ ከኢትዮጵያዊነት ጋር የተያያዘ ዶክተር እርኮ ጊዜያዊ ሰብሳቢ ነኝ። ከዚህ በፊት በሲቪክ ድርጅቶች ቮለንቲር በማድረግ ብዙ ተሳትፎ ነበረኝ። በኢትዮጵያ ኮሚኒቲ ቺካጎ ውስጥም እንደዚሁ ስደተኞችንና ኢሚግራንቶችን የሚያገለግል ተቋም ተፈጥሮ በዛ በብዙ አመታት ስሰራ ቆይቻለሁ። በአሁኑ ጊዜ ጡረታ ውስጥ ነው ያለሁት። ኢትዮጵያዊነት በነገራችን ላይ አራት መብት ተኮር የሆኑ ሲቪክ ማህበራት ራሳቸውን አክስመው በመዋሀድ እንደ አውሮፓ አቆጣጠር በሁለት ሺ አስራ ሁለት ከሰባት አመት በፊት የተቋቋመ ድርጅት ነው እና ያንን ስናቋቁም እኔ እመራው የነበረው ደጀን ለዲሞክራሲ የሚባል እዚህ በቴክሳስ የተቋቋመ ሲቪክ ንቅናቄ ነበር። እሱ ከተዋህዱት ድርጅቶች አንዱ በመሆኑ እሱን ወክዬ አመሰራረቱ ላይ እንደ መስራች አባል ተካፍለን ነበር። በዚያም በመጀመሪያው ጉባኤያችን ውህደቱን ወይንም ኢትዮጵያዊነት ተብሎ በአዲስ መልክ የተዋቀረውን ተቋም በሊቀመንበርነት እንድመራ ተመርጬ በመተዳደሪያ ደንባችን መሰረት የመጀመሪያውን ተርም አጠናቅቄ በሁለተኛው ዙር ዶክተር እርቁ ስለተመረጠ ለእሱ አስረክቤ ከኃላፊነቱ ወጥቻለሁ። ግን አሁንም በአባልነት በመስራች አባልነት የበኩሌን አስተዋጽኦ እያደረግኩ ነው። በሌሎችም ሲቪክ ማህበራት እንደ ዓለም አቀፍ ትብብር ለኢትዮጵያ መብት ወይም ብዙ ሰው ግሎባል አሊያንስ እያለ የሚያውቀው ድርጅት ውስጥ በቦርድ አባልና በመስራችነት እዛም ይሳተፋለሁ። እንደዚሁም ሌሎች ሀገራችንን የሚመለከቱ እንቅስቃሴዎች በተለይ ደግሞ የሲቪክ ማህበራት ተጠናክረው አሁን ለጀመርነው ወደ ሕዝባዊ ስርዓት የመሸጋገር ጥረት ተገቢውን ድጋፍ እንዲሰጡ በተናጠል የሚደረገው እንቅስቃሴ የበለጠ ውጤታማ እንዲሆን አንድ ላይ ተባብረው እንዲሰሩ ለማድረግ ከሁለት አመት ተኩል በፊት ትብብር የተባለ ማህበረሰባዊ ድርጅቶችን የሚያስተባብር ጥምረት አቋቁመናል። የዚያም ሰብሳቢ ሆኜ አገለግላለሁ። አመሰግናለሁኝ። አቶ በትሩ እንዲሁም ዶክተር እርቁም፣ ኢትዮጵያዊነት ነው ስማችሁ። ኢትዮጵያዊነት፣ ለመሆኑ በአሁኑ ጊዜ በእናንተ ግምገማ በምን ሁኔታ ላይ ይገኛል? አለ ኢትዮጵያዊነት የሚባል ነገር ስሜቱ በህዝቡ ውስጥ ምን ያህል ጠንካራ ነው ወይም ደካማ ነው? ዶክተር እርቁ ኢትዮጵያዊነት ስነ ልቦና ባለፉት ሰላሳና አርባ ዓመታት በህብርተኛ ስነ ልቦና እየተዋጠና እየመነመነ ቆይቷል። ባለፈው ጊዜ ከስድስት ወር በፊት ኢትዮጵያ ሂደን የህዝቡን አመለካከትና ጉዳዩ ይመለከታቸዋል የምንላቸውን የህብረተሰብ ክፍሎች ለማነጋገር እድል አጋጥሞን ነበረ ያገኘነው ግንዛቤ ከዛ ካደረግነው ንግግር ኢትዮጵያዊነት ተዳፈነ እንጂ አልሞተም። በብዙዎቹ ልብ ያለ ፍቅር ያለው ሁኔታ ነው የሚያንቀሳቅሰውና የሚያደራጀው ከተገኘ አሁንም እንደገና እንደነበረው ከዛ በላይም የኢትዮጵያዊነት ስነ ልቦና መንፈስ ሊያብብና ሊደረጅ ይችላል የሚል ግንዛቤ ነው የሰጡን። ያነጋገርናቸው ደግሞ ብዙ የህብረተሰብ ክፍሎች ናቸው። ወጣቶችንም አነጋግረናል፣ የሃይማኖት መሪዎችንም አነጋግረናል፣ የመንግስት ባለስልጣኖችን ምሁራንንም ታዋቂ ግለሰቦችን የመሳሰሉትን ሁሉ አነጋግረን የጀመርነው ስራ የኢትዮጵያዊነት ኢንስቲትዩት የማቋቋሙ ስራ በቀጣይነት እንዲካሄድ ግፊት እንድናደርግ እና ተጠናክረን እንድንቀጥልበት አበረታተውን ነው የተመለስ ነው። በዛም መሰረት የኢትዮጵያዊነት ኢንስቲትዩት ተቋም በጊዜያዊነት መስርተን የመጣ ነው የተመለስ ነው። በቀጣይም እንደዚሁ እዛ ከአለው ካውንስል ጋር እየተነጋገር አሁን ለጊዜው የመመዝገብ ስራ ላይ ነው ያለ። ነው እና ኢትዮጵያዊነት አልሞተም፣ ተዳፍኗል። ግን ያሉት ቻለንጆች ብዙ ናቸው፣ በጣም ከፍተኛ ናቸው እና በጥቂት በአንድ ድርጅትም አቅም ሊሻሩና ሊሸረሸሩ አይችሉም። ስለዚህ የህዝብ ተሳትፎና ድጋፍ በጣም በሰፊው ያስፈልገዋል። እና የምናቋቋመው ኢንስቲትዩት ይህንን ለመፍጠር እና ከህዝቡ ጋር ግንኙነት እያደረገ ስራውን ለመስራት ታስቦ ነው። አቶ በትሩ ኢትዮጵያ በታሪኳ ሌሎችን የሚያስቀና በህዝቦቿ መካከል ከመቻቻል አልፎ ወደ መጠቃቀፍ የደረሰ ጠንካራ ግንኙነት የሰፈነባት ሀገር ነበረች። ከቅርብ ጊዜ ወዲህ ግን የቡድን ስሜት እየገነነ በመምጣቱ በተለይም ባለፉት ሀያ ስምንት አመታት በመንግስት ደረጃ እንደ ፖሊሲ ተቀርጾ ብዙ ስራ ስለተሰራበት በወጣቱ ትውልድ አይምሮ ውስጥ ኢትዮጵያዊነት እየኮሰመነ ግለኝነት፣ ቡድናዊነት እየገነነ በመምጣቱ ኢትዮጵያዊነት ተዳፍኗል። ሁላችንም እንደምናውቀው አልፎ አልፎ ከታዩት ከባድ የፈተና ዘመኖች በስተቀር ኢትዮጵያውያን በታሪካቸው ጠንካራ መለያዎችን ተጋርተዋል። በመልካም ምድራዊ አቀማመጥ ልዩነት ቢሆንም ቆለኛው ከደገኛው፣ አርሶ አደሩ ከአርብቶ አደሩ ከነጋዴው ጋር በኢኮኖሚ ተደጋጋፊነት በፖለቲካ ተፎካካሪነትና በባህል ተወራራሽነትን አፍርተዋል። ገዳማትን አድማራትና መስጊዶች እንዲሁም የማህበረሰብ ተቋማትና የሰፈር ሽማግሌዎች ተቃራኒ ፍላጎቶችን በማስታረቅ ረገድ ለወደፊት በጣም የሚጠቅሙን ሰላማዊ አደራዳሪ ተቋሞችን የምንገነባበት የባህል ቅርስ ወርሰናል እና ያንን ከደበዘዘበት በማውጣት ስነ ዜጋዊ ትምህርትን በስፋት በህዝቡ መካከል እንዲሰርጽ በማድረግ ኢትዮጵያዊነትን መልሶ እንዲያንሰራራ ለማስቻል እዛው ሀገር ውስጥ አሁን የመደራጀት መብት ስለተከበረ፣ እስካሁን ድረስ አመቺ ሁኔታ አልነበረም። ሀገር ውስጥ ገብቶ ራሱን የቻለ ተቋም ሆኖ ይህንን ጉዳይ በባለቤትነት ለመንግስትም ፖሊሲ ሎቢ በማድረግ በተሟጋችነት፣ በህዝቡ መካከል ደግሞ ይሄ መንፈስ እንዲሰርጥና እንዲነሳሳ በማበረታታት ልዩ ልዩ መርሃ ግብሮችን በማዘጋጀት የሚንቀሳቀስ ጠንካራ ራሱን የቻለ ቀጣይነት ያለው አስተማማኝ ተቋም መመስረት ወሳኝ ነው በሚል ባለፉት ስድስት ወራት ከፍተኛ እንቅስቃሴ በማድረግ ላይ ነን። እናንተ ስትናገሩ ኢትዮጵያዊነት ተዳፍኖ ነበር ወይም ተዳፍኗል፣ ኢትዮጵያዊነት ደብዝዟል የሚሉ አገላለጾችን እየተጠቀማችሁ ነው የተናገራችሁት። ሌሎች ደግሞ ኢትዮጵያ የምትባለው ሀገር እንደ አንድ አገር የማያዩዋት አሉ። እንደ ኢምፓየር ወይም በኃይል የተያዘ ስፋት ያለው ግዛት አድርገው የሚቆጥሩም አሉ። የብሔር ማህበራዊ እና ፖለቲካዊ ጭቆናዎች የሰፈኑባት ሀገር ነበረች ኢትዮጵያዊነት መሠረት አልነበረውም። እንዲያውም ኢትዮጵያዊነት ጎልቶ የወጣው አሁን ነው። እናንተ በዚህ በምትወቅሱት ኢትዮጵያዊነት እንዲዳፈን ተደርጓል፣ ኢትዮጵያዊነት እንዲደበዝዝ ተደርጓል በምትሉበት ጊዜ ውስጥ ነው ብለው የሚከራከሩ አሉ። ምንድን ነው የእናንተ መከራከሪያ ከነሱ ጋር፣ ዶክተር ርቁ? የእኛ መከራከሪያ አንድ አገር የሚመሠረተው ያሉት ሀገሮች የተመሠረቱት በኃይል በጦርነት ነው። ብዙ አገሮች በሰላም እና በመመካከር አልተመሰረቱም። እና በጊዜው ኢትዮጵያ ለብዙ ሺህ ዓመታት መንግስት መስርታ የምትኖር ሀገር ነች። እርግጥ የጂኦግራፊካል ስፋቱ ይጠባል ወይም ደግሞ ይሰፋል። በዛህ አይነት ሁኔታ የብዙ ጎሳዎች ጥርቅም የሆነ ስነ ልቦና፣ የመወራረስ የመሳሰሉት ነገሮች ሁሉ ተካሂደው ኢትዮጵያ የምትባል ሀገር አለች። በታሪክም አለች፣ አሁንም አለች። እና ያ በሚደረግበት ጊዜ መንግስት በሚመሰረትበት ጊዜ አንዳንድ ጭቆናዎች እንደሚካሄዱ የታወቀ ነው። ቅድም እንዳልኩት በጦርነት ነው ብዙ ሀገሮች የተመሰረቱት። ጀርመንን መውሰድ ይቻላል፣ ጣሊያንን መውሰድ ይቻላል፣ አሜሪካን መውሰድ ይቻላል። ብዙ የሰው ተም ተገብሮበት ነው ሀገር የሚቀናው እና ይሄ በኢትዮጵያም ውስጥ በቅርብ ጊዜም በሩቅ ጊዜም ተካሂዷል። ጭቆናም በመጠኑ ተካሂዷል ለማለት ይቻላል። ግን ይሄ በሚደረግበት ጊዜ በንግድም፣ በጋብቻም፣ በስደትም በመሳሰሉት ነገሮች ሁሉ የመተሳሰር እና የመዋሀድ ሁኔታዎች ተመልክተዋል እና የአሁኑ Oh, yeah, they አጠንቃኞች የሚሉት የብሔሩን ጭቆና፣ የስርዓት ጭቆና ነው እንጂ አንድ ብሔር ሌላውን የጨቆነበት ሁኔታ በኢትዮጵያ ታሪክ ውስጥ የለም የሚል አመለካከት ነው ያለን። ይህ የሚመጣው ምንድን ነው? ምናልባት ታሪኩን በሚገባ አለማወቅ ነው። የኛ ታሪክ ደግሞ የተጻፈው በግዕዝ ስለሆነ ግዕዙን መርምረው እውነተኛውን ታሪክ የሚያወጡ ምሁራን ብዙ የሉም። የኢትዮጵያን ታሪክ በቅጡ የሚያውቁት በጣም ጥቂት የተወሰኑ ሰዎች ናቸው። የእኛም አላማ የጋራ ታሪካቸው ሴቶቻችን የጋራ ሴቶቻችንን የሚያወጣ በጽሁፍ የተቀመጠ ብዙ ነገር ስላለ ያ ለህዝብ እንዲደርስ እና ህዝብ እንዲያውቀው ማድረጉ ለአንድነትና ለትብብሩ ለኢትዮጵያዊነት ስነ ልቦና ይረዳል። የሚል አስተሳሰብ አመለካከት አለን። አቶ በትሩ የሚጨምሩት ካለ ወይም ያብራሩት። አዎ ቀደምት የኢትዮጵያ ታሪክን አብዛኛው ይዘቶች በጥራዝ ነጠቅ ትንታኔ ተደናግረው ባደናገሩ፣ አልፎም ቅንነትና በቂ እውቀት በጎደላቸው ወይንም በጠባብ ጥቅም በታወሩ ምሁራንና በተገንጣይ ንቅናቄዎች ሲዛባ ቆይቷል። ይሄ ሁላችንም የምናውቀው ነው። ዛሬ ሀገራችን ለገጠማትም ችግር አንዱ ምንጭ ይሄ ትርክት እየተስፋፋ እና እየጎላ መሄዱ ነው። ስለሆነም የአሁኑን ትውልድ ምኞትና ተስፋ አዎንታዊ ለማድረግ እና ሀገሪቱ በአሁኑ ወቅት የገጠማትን አስቸጋሪ ሁኔታ በመገንዘብ በአመለካከት አንጻር የጋራ ስምምነት እንዲኖርና ታሪካችንን በውል ተረድቶ የወደፊት ምኞታችንን መንደፍ አንገብጋቢ ነው። የኢትዮጵያ ማህበረሰባዊ፣ ፖለቲካዊ፣ ኢኮኖሚያዊ ስርዓት በቀላሉ የማይካዱ የውርስ ገጽታዎች እንዳሉት አከራካሪ አይደለም። ባለፉት ብዙ ምዕተ ዓመታት አንዴ ሲጠብ፣ አንዴ ሲሰፋ በኖረው የኢትዮጵያ ግዛት ጎልተው የሚታወቁ በአንድ ጎሳ ወይም ነገር ስም ብቻ ወይንም ክልላዊነት የተመሰረቱ ሉዓላዊ መንግስታት አልነበሩም። እርግጥ የተለያዩ ቋንቋ ተናጋሪዎች ወይንም የሃይማኖት ተከታዮች በጉልበት አንዱ ሌላውን አስገብሮ ለመግዛት ቢጥርም አብዛኛውን ጊዜ ተዛምዶና በባህል ተወራርሶ ኖሯል። ይህ ደግሞ ዘር አልባ የሆነ ባህል እርስ በርስ መዋረሩ ተወግዶ የሚቀረው ፍሬ ባህል ዘመናዊ ዲሞክራሲ ለመገንባት ምቹ መንደርደሪያ ስለሚሆን እዛ ላይ ነው ገንብተን የወደፊትዋን ኢትዮጵያ የሁሉንም ዜጎች መብት በፍትሐዊነት በኩልነት ባህላቸውን፣ ቋንቋቸውን አዳብረው መሸጋገር ያለብን ወደዚያ አቅጣጫ ነው የሚል ጥኑ እምነት አለን። እንግዲህ በተለይ በአሁኑ ጊዜ የኢትዮጵያን ሕልውና አደጋ ላይ ጥለዋል ከሚባሉ ትልልቅ ጉዳዮች መካከል አንደኛ የሚነሱ የብሔር ጥያቄዎች አሉ። ሀገሪቱ የተደራጀችበት የአስተዳደር ሁኔታ አለ። የቋንቋ ወይም የጎሳ ፌዴራሊዝም እያሉ የሚጠሩት ወይም የብሔር ፌዴራሊዝም እያሉ የሚጠሩት አለ። ሁለተኛው የኢትዮጵያ የስራ ቋንቋ ጉዳይ እየተደጋገመ ሲነሳ ይስተዋላል። ሊንጓ ፍራንኳ የሚባለውን ማለት ነው። አፄ ምኒልክ ባካሄዱት የመስፋፋት ዘመቻ ተፈጽመዋል የሚባሉ አድራጎቶች ታሪክ አለ ወይም ጽሑፎች አሉ። በሀገር ውስጥ የሚነሱ የመካለል የድንበር ከዚህ በመለስ ያንተ፣ ከዚህ በመለስ ኔ የሚባሉ ጥያቄዎች አሉ። ገሌ ከዚህ መውጣት አለበት፣ ገሌ እዚህ መቆየት አለበት የሚባሉ ጥያቄዎች እና ሌሎችም የአዲስ አበባን የባለቤትነት ጥያቄ ጨምሮ የሚነሱ ጥያቄዎች ሀገሪቱን ትርምስ ውስጥ እየከተቷት እንደሆነ ይታያል። በአሁኑ ጊዜ ብዙዎች ስጋት ላይ ናቸው ያሉት። ኢትዮጵያዊነት በዚህ ጉዳይ ላይ የሚያስበው ምንድን ነው? የምትሰሯቸው ያቀዳችኋቸው ስራዎችስ አሉ ወይ? ይሄ እያቋቋምን ነው ያላችሁት የኢትዮጵያዊነት ኢንስቲትዩት ወይም ተቋም ከዚህ አኳያ የያዘው እቅድስ አለ ወይ? ዶክተር ርቆ አለ። ብዙ ነገሮች አስበናል። እርግጥ መጀመሪያ ህጋዊ ሰውነት እንዲኖረን ማድረግ ነው። እሱንም በስራ ላይ ነን። ሁሉ ነገር ተዘጋጅቶ በቅርብ ጊዜ ውስጥ ሕጋዊ ሰውነት ይኖረናል ብለን እናስባለን። ከዛ ተነስተን ቅድም እንደተባለው የኢትዮጵያ ታሪክ በተዛባ ሁኔታ ባልተስተካከለ መረጃ የተሳሳተ ግምጋሜ ተደርጎበታል። ያንን የሚያስተካክል ስራ በሰፊው እንሰራለን ብለናል። ይህም ምሁራኖችን በማሰባሰብ የምሁራኖችን ሀሳብ ለጠቅላላ ሕዝቡ የሚደርስበትን መድረክ በማዘጋጀት በማስተማር ትክክለኛውን የኢትዮጵያ ታሪክ ግንዛቤ ለማስጨበጥ እንችላለን ብለን እንገምታለን። ሌላው ኢትዮጵያ ውስጥ ለኢትዮጵያ ነጻነትና አንድነት ብዙ ሳክሪፋይስ ያደረጉ ከየህብረተሰብ ክፍሉ የመጡ አርበኞች አሉን። እነዚህ አርበኞች ብዙ ሰው አወቃቸውም። እንዲያውም እዛ በማህበረሰቡ ክፍል ፓርቲኩላር ማህበረሰብ ክፍልም አይታወቁም። እነሱ የሰሩትን ስራ እና ያደረጉትን ኮንትሪቢሽን የሚገልጽ መረጃ ምሁራኖች እየተመረመረ ለህዝብ ይቀርባል። የብሔረሰቦችም ጥናት በመደረግ የነበራቸው ሁኔታ እና ከኢትዮጵያዊነት ጋር የተያያዘ አመሰራረት፣ አካሄድ እንደነበረ የሚያስረዳ በምርምር የተደገፈ ስራ ለመስራት እና ያም የተሰራው ስራ ለህዝብ እንዲቀርብ ማድረግ በሚዲያ በሌላ መልክ እናስባለን እና እነዚህ ከየ ማህበረሰቡ የመጡ አርበኞቻችን በጦር ሜዳ ብቻ ሳይሆን በትምህርት፣ በሳይንስ፣ በስነ ጽሁፍ፣ እንደዚህ በመሳሰሉት ሁሉ የሚገለጽ ነው። ሌላው እንግዲህ ኢትዮጵያዊነት ቀን የሚል ኢትዮጵያዊነትን ስነ ልቦና ለመቀስቀስ እና ግንዛቤ ውስጥ ለማስገባት በአመት አንድ ጊዜ አጠቃላይ የሆነ የኢትዮጵያዊነት ቀን በሚል በዛ ቀን ልዩ ልዩ አስተዋጽኦ ያደረጉ ሰዎች ሽልማት የሚያገኙበት ሪኮግናይዝድ የሚሆኑበት ስራ ለመስራት ከዛም በላይ በወጣቶቹ በኩል ያለውን ግንዛቤ የሚያሳድግ ፕሮግራም ከዩኒቨርሲቲዎች ጋር ከትምህርት ቤቶች ጋር በመተባበር የስነ ዜጋ ትምህርት የኃላፊነት የመብት፣ የግዴታ፣ የመሳሰሉትን ሁሉ አጠናክሮ ለመቀጠል ሰፊ የሆነ ፕሮግራም አዘጋጅተናል። ይሄም በተወሰነ ደረጃ ከተካሄደ በኋላ ምናልባት አቅም ገንብተን በምንችልበት ጊዜ የራሳችን የሆነ ሜዲያ ፈጥረን ስለዚሁ ስለ ኢትዮጵያዊነት በሰፊው ለማስረዳት እና ለማስተማር ሀሳብ አለን። ሌሎችም ደግሞ በጽሁፍም ጆርናል የመሳሰሉትን ፐብሊሽ በማድረግ ለህዝቡ የሚደርስበትን። ፐብሊሽ ማድረግ አንድ ነገር ነው። ለህዝቡ ግን ካልደረሰ ዋጋ ሊኖረው አይችልም። ባለፉት ጊዜ አራት ሞች አካሄደን፣ ጥሩ ጥሩ ጽሁፎች የቀረቡት ሶስት ህትሞች ወጥተዋል፣ ግን ለህዝብ በብዛት አልደረሱም። መነገሩ እና መጻፉ ብቻ በቂ አይደለም። ለህዝብ የሚደርስበትን መንገድ መፈለግ አለበት። እነዚህንና እነዚህን የመሳሰሉትን በሙሉ ለመስራት ነው እንግዲህ እዛ ኢንስቲትዩቱ ያቀደው እስካሁን ድረስ ጅማሮ ስለሆነ፣ ግን ወደፊት የምንሰራቸው እነዚህን የመሳሰሉ ናቸው። እሺ፣ አቶ በትሩ። አዎ፣ እንግዲህ ዶክተር እኮ በደንብ ገልጾታል። አንተም እንዳልከው የዛሬዋ ኢትዮጵያ ከፍተኛ የጦርነትና የፖለቲካ ሽብሮች እና ውጥንቅቶች ጠባሳዎች ይታዩባታል እና ኢትዮጵያውያንን በአንድነት ያስተሳሰሩትን ብሔራዊ ተቋማት ለማዳከም እና ለማፈራረስ ብዙ ጥረት ተደርጓል። የእርስ በርስ መተማመን ተቦርቡረዋል። በልጆቻችን አእምሮ፣ በሀገር ከመኩራት ወደ ማፈር ቀስ በቀስ የመለወጥ አዝማሚያ ይታያል። በዛ ላይ የድህነት መናርና የወጣት ተስፋ ማጣት፣ ቡድናዊነትና ወገናዊነት ከልክ አልፈው፣ ግለኝነት ስግብግብነት በጣም ተንሰራፍቷል እና ይሄ ነው መሰረቱ። ይሄንን ሁኔታ መለወጥ ከተቻለ ቅድም ያነሳቸው የአዲስ አበባም ሆነ በሌሎች ክልሎች በድንበር በአስተዳደር ክልል የሚነሱት ውዝግቦች እና ወደ እርስ በርስ ግጭት የሚያማሩት አሳሳቢ ሁኔታዎች ሁሉ ከመሰረቱ የዜግነት ስነልቦናው ከተስተካከለ በዛ ላይ ሊገ ነቡ የሚችሉ ነገሮች በሁለተኛ ደረጃ የሚታዩ ናቸው። ዋናው ይህን ሁሉ ያስከተለብን የኢትዮጵያዊነት ስነ ልቦናው በጣም በመዳከሙ እና በመቀዝቀዙ ስለሆነ ያንን ከስሩ በተለይ በወጣቱ ልብ ውስጥ የኢትዮጵያዊነትና የሀገር ፍቅር እና የታላቅነት ስሜት እንዲሞላው ለማድረግ የሚያስችል እንቅስቃሴ፣ ጠንካራ እንቅስቃሴ ማድረግ ያስፈልጋል ከሚል አንጻር ነው እኛ የተነሳ ነው እና በጣም ጊዜ የሚፈጅ በጣም ሲስተማቲክ በሆነ በትምህርቱ ስርዓት፣ በሃይማኖት ተቋማት፣ በማህበረሰቡ ውስጥ ባሉ ሁሉ ተቀባይነት ባላቸው ስብስቦች አማካይነት ይህንን የአንድነት መንፈስ፣ የመተሳሰብ መንፈስ፣ የመደጋገብ መንፈስ ለብዙ ሺህ ዓመታት ኢትዮጵያውያን ሀገራችንን ለ እስኪያስረክቡ ድረስ ያቆዩበትን ስነ ምግባርና የኢትዮጵያዊነት እሴቶች፣ እና የታሪክ ቅርሶች ለተተኪው ትውልድ በተገቢው ሁኔታ ማስተላለፍ የሚያስችለን አካሄድ መከተል አለብን። ይህን ለማድረግ ደግሞ የሁሉንም ሰው ትብብርና ርብርቦሽ የሚጠይቅ ነገር ስለሆነ ይሄ በጣም መሰረታዊ የሆነና ትልቅ በአዲስ መንፈስና ተነቃቂነት ልንያያዘው የሚገባ ዘመቻ ነው ብለን ነው። እኛም ውይይቱን ሰዓት ገደበው እንጂ አልተጠናቀቀም። በቀጣይ ውይይትም የኢትዮጵያዊነት የዜጎች መብት ማስከበሪያ ጉባኤ መስራቾችና መሪዎች የኢትዮጵያዊ ዜጋነት ስሜትን በማጠናከርና በመብቶች ጉዳዮች ላይ የሚሰራ ድርጅት ኢትዮጵያ ውስጥ የኢትዮጵያዊነት ኢንስቲትዩት እያቋቋመ መሆኑን ተናግረዋል። ኢንስቲትዩቱና ድርጅቱም ለሚያከናውናቸው ተግባራት እገዛ የሚውል ድጋፍ ለማሰባሰብ ከነገ ነሐሴ 13 2011 ዓ ም ጀምሮ የጎፈንድሚ ዘመቻ ያከናውናሉ። ለዚህም ዘመቻ ሁሉም እንዲተባበራቸው ጥሪ አቅርበዋል። አድማጮች፣ ወደ ፌስቡክና ድረገጻችን ጎራ ካላችሁ ሙሉ ውይይቱን ታገኙታላችሁ። ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ከዚህ ቀጥሎ እስቲ ወደ አንቺ ልመለስ። አሁንም የጋቢና ሙዚቃ ምርጫ ነው። ለእሁድ ምሽት አድማጮቻችን የምናመጣው በቅርቡ በቅርቡ አዲስ የሙዚቃ ቪዲዮ የለቀቀችው ዘቢባ ግርማ ናት። ራሷን አስተዋውቀ ሙዚቃውን ትጋብዛቸው። ሰላም እንዴት ናችሁ? ድምጻዊ እና ተዋናይት ዘቢባ ግርማ ባላለሁን ነጠላ ዜማ ገራገር የተሰኘ ሙዚቃ ለቅቅ ያለሁኝ ና እንደምትወዱት ና አድናቆታችን እንደሚገብሉኝ ተስፋ አደርጋለሁኝ። ለጋቢና ቢ አድማጮች በሙሉ ይህንን ዘፈን ተጋበዙልኝ። አድማጮች አሁን የማጠቃለያ ዜናው እናሰማለን። ከአንድ የባህር ላይ ነብሳ ድን ቡድን ጀልባ ላይ የተሳፈሩና ጣሊያን ወደ ወደብ እንዲጠጉ አልፈቅድም ያለቻቸው አብዛኞቹም አፍሪካውያን የሆኑባቸውን ቁጥራቸው ከአንድ መቶ በላይ የሚደርስ ፍልሰተኞች ስፓኝ ልትቀበል ፍቃደኛ ነኝ ብትልም መሰረቱን ስፓኝ ያደረገው የረድኤት ድርጅት ግን ያን ያህል መንገድ መቅሰብ አይችሉም በሚል ሳይቀበል ቀርቷል። ጥሪውን በእንግሊዝኛው መጠሪያው ኦፕን አርምስ ለእገዛ የተዘረጋ ቅፍ በመባል የሚታወቀው የረድኤት ቡድን ፍልሰተኞቹን የታደገው ከሊቢያ የባህር ጠረፍ ተነስተው ለሁለት ሳምንታት ያህል ከጣሊያን ባህር ጠረፍ አቅራቢያ ሲንገላቱ ከቆዩ በኋላ ነው። የሱዳን ወታደራዊ ሽግግር መንግስትና የተቃዋሚ መሪዎች ታሪካዊ የተባለን ስልጣን መጋራት። አድማጮች፣ ለሰዓቱ የተመደበው ለዜና የተመደበው ጊዜ ነው። ዝግጅታችን ለዛሬ ተጠናቀቀ። በሁሉም ስፍራ ባሉ መላ ባልደረቦቻችን እና በቴክኒክ መሐንዲሶቹ ስም የምንሰናበታችሁ አዘጋጆችና ያስተናገድናችሁ ጽዮን ግርማና ሰሎሞን አባተነን መልካሙን ሁሉ እንመኛለን ከእኛ ጋር ስላመሻችሁ።